ቮይስ ኦፍ አሜሪካ እዚህ ዋሽንግተን ዲሲ ውስጥ ዛሬ በተለያዩ የኢትዮጵያ ማኅበረሰብ አባላት የሲቪል ማኅበራት አደራጅነትና የመብትና የፖለቲካ እንቅስቃሴ መሪነት እንዲሁም ከተለያዩ ከተሞች የመጡ ተሳታፊዎች የተገኙበት ሰላማዊ ሰልፍ ተካሂደዋል። የሰልፉ ዋና ዓላማ የኢትዮጵያ መንግሥት በዜጎች ላይ ያደርሰዋል ያሉትን የሰብአዊ መብት ረገጣ ግድያና ስርዓት እንዲያቆም እዚህ ደግሞ የፕሬዚዳንት ኦባማ አስተዳደር ግፊት እንዲያደርግ የሚጠይቅ ነው። የዩናይት ስቴትስ መንግስት የሚያደርገውን የገንዘብ ድጋፍ ዜጎችን ለመግደል እንዳያገለግል ቁጥጥር መደረግ አለበት የሚጠይቅ መሆኑንም አስተባባሪዎቹ ይናገራሉ። ሰልፉን የተከታተለችው ጽዮን ግርማ ናት። የአሜሪካ መንግስት አምባገነን ለሆነው የኢትዮጵያ መንግስት የሚያደርገውን ድጋፍ ሊያቆም ይገባል። የኢትዮጵያ መንግስት በዜጎች ላይ የሚያደርሰውን የሰብአዊ መብት ጥሰት እንዲያቆምም የአሜሪካ መንግስት ግፊት ሊያደርግ ይገባል። በኢትዮጵያ ዲሞክራሲ የለም። በኢትዮጵያ የመናገር ነጻነት የለም። በኢትዮጵያ ፍትህ የለም። በኢትዮጵያ ዲሞክራሲ ነጻነትና ፍትህ እንዲኖር እንፈልጋለን። በኢትዮጵያ ግድያ ይቁም። በኦሮሚያ፣ በአማራ፣ በኮንሶ፣ በጋምቤላ እና በሌሎች አካባቢዎች ሰላማዊ ዜጎች ላይ የሚፈጸም ግድያ እንዲቆም እንጠይቃለን። እነ አቶ በቀለ ገርባ እነ ኦልባና ሌሊሳን ጨምሮ የኦሮሞ እስረኞች ከእስር ሊፈቱ ይገባል። በእስር ላይ የሚገኙ ኢትዮጵያውያን ይፈቱ የሚሉት ሰልፈኞቹ ሲያሰሟቸው ከነበሩ መፈክሮች የተወሰኑት ናቸው። ከሰልፉ አስተባባሪዎች አንዱ አቶ ተሸቴ ዋቆን የተቃውሞ በማን እንደተዘጋጀ ማን እንደሆነ ሰልፉን ያስተባበረው እና በምን ዓላማ እንደተዘጋጀ ጠይቂያቸው ነበር። ሰልፉ የተዘጋጀው በብሔርና ብሔረሰብ በጠቃላይ ዩናይትድ ስቴትስ የሚኖሩ የኦሮሞ ማህበረሰብ የሆኑ ማህበረሰቦች አንድ ላይ መጥተው በትብብር እንደዚሁም ደግሞ የአማራ፣ የኦጋደን እና ሌላው በኢትዮጵያ ውስጥ የተጨቀኑ ማህበረሰቦች የተሳተፉበት ታላቅ ሰልፍ ነው እዚህ እየተካሄደ ያለው። ይሄ ሰልፍ የበ2016 የመጨረሻ የኦባማ ዘመን ወደ መጨረሻ የምመጣበት እንደዛውም ደግሞ ኤሌክሽን የምካሄድበት ጊዜ ስለሆነ በተለይ በኢትዮጵያ የዘረፋና የግድያ ያለ አግባብ ያለ ምክር ቤት ያለ ርህራሄ የምገደሉ መሬታቸው ተቀምቶ የሚሸጥ እነዚህ እንዲቆም ነው እየጠየቅን ያለ ነው እና ልጆች እዛ የሚያድጉ የኦሮሞ ሕዝብ እዛ በሰፊው መሬት ላይ አለ የመሬቱ ተጠቃሚ ማሆን ስገባው ለማኝ ማሆን ያለበትም። ይሄ ማቆም አለበት። አቶ የሸት አያይዘው እንደገለጹት ዋና ጥያቄያቸው የዩናይትድ ስቴትስ መንግስት በኢትዮጵያ መንግስት ላይ ግፊት እንዲያደርግና የሚያደርገውንም ድጋፍ ተጠያቂነት ያለበት እንዲሆን ማድረግ በመሆኑ ከሰልፈኞቹ የተወከሉ ስልሳ አባላት በዩናይትድ ስቴትስ የተወካዮች ምክር ቤት ለህግ መምሪያና ለህግ መወሰኛ ምክር ቤት አባላት ሁኔታውን ሊያስረዱ እንደገቡ ገልጸው ሰልፈኞችም በምክር ቤቱ ደጃፍ፣ በአሜሪካ ውጭ ጉዳይ መስሪያ ቤት፣ በዓለም ባንክና ዜና በዋይት ሀውስ ተቃውሟቸውን እንደሚያሰሙ ተናግረዋል። ከተቃውሞ ጎን ለጎንም ጥያቄዎቹን የያዙ ደብዳቤዎችን እንደሚያስረክቡም አስረድተዋል። ከሰልፉ ተሳታፊዎች መካከል 18 ዓመት በእስር እንዳሳለፉ የገለጹልኝ ወይዘሮ አስሊ መሐመድ ወይም አስሊ ኦሮሞ በሚል ቅጽል ስም እንደሚታወቁ የገለጹት ከዋሽንግተን ከቴክሳስ ዋሽንግተን ድረስ ለተቃውሞ ያመጣቸው ምክንያት የኢትዮጵያ መንግስት በዜጎች ላይ እየፈጸመ የሚገኘው የሰብአዊ መብት ጥሰት መሆኑን ገልጸዋል። ህዝብ መገደሉ የዓለም ሚዲያ የተቆጣጠረ ነው ይሄ እስር ቤት ሳይቀር ሰው በዜግነቱ ላይ እሳት አያቃጥልም። ነገ ለዚህ መንግስት ተስፋ ነኝ። የዚህ መንግስት ይህን ህዝብ ነው የማስተዳድረው የሚል ሰው እስር ቤት ያለውን። 18 ዓመት ነው የታሰርኩት። እዛ እስር ቤት ውስጥ እኔ ሞት ፍርድ የተፈረደብች ሴት ግን፣ እዛ ውስጥ ትቼ የመጣኋቸው ሰዎች በእስር ቤት ውስጥ ሲጋዩ ነው ውስጤን ተካክተው። ምንም ቢሆን ከወገኖቼ ጋራ ኢትዮጵያ ህዝብ በኦሮሚያ ክልል አመት ሆኗል ግድያ ከተፈጸመ በጎንደር በጎጃም፣ እንደዛው በሁሉም አገር ላይ ግድያ የተገፈጸ ወይዘሮ አስሊ አክለው ግድያን ሰልፉ ላይ የተገኙት ግድያን በማውገዝ እና የአሜሪካ መንግስት የታክስ ከፋዮችን ገንዘብ ለኢትዮጵያ መንግስት ጥይት መግዣ እንዳያውል ለመጠየቅ ነው ብለዋል። አንድ ሌላ የሰልፉ ተሳታፊ ለምን ሰልፉ ላይ እንደተገኙ ጠይቂያቸው ነበር። እኔ የመጣው ከዳላስ ቴክሳስ ነው። ስሜ መሐመድ አድም ቡሴ ይባላል። እዚህ የመጣ ነው በኢትዮጵያ የሚደረገውን ወንጀል፣ የሰው መግደል፣ የሰው ማጥፋት፣ የሰው ማሰር፣ ሰብአዊ መብት የመርገጥ በዛ ሀገር ውስጥ የሚካሄደውን ጄኖሳይድ የማጋለጥ ነው። በተለይም በተለይም የኢትዮጵያ መንግስት አሁን ያለው የቲፒኤልኤፍ ሪጅም ስልጣን ከያዘበት ጊዜ ጀምሮ ነጮችን ሲያታልል ቆይተዋል ህዝቡን ሲያታልል ቆይተዋል። ራሱን ማታለል ጀምረዋል። አባሎቹንና ራሱን ማታለል ጀምረዋል። ይሄንን ለዓለም ህዝብ ማጋለጥ ነው። እነዚህ ሰዎች ዴሞክራሲን እናመጣለን ጊዜ ስጡን ብለው ላለፉት አመታት ውጭ ያሉትን ሰዎች ጠይቁ ቆይተዋል። እነዚህ ሰዎች ሀያ አምስት ዓመት ጊዜ ተሰጥቷቸዋል። ሀያ አምስት ዓመት አይደለም ሀምሳ ዓመት ብሰጣቸው፣ መቶ ዓመት ብሰጣቸው ባህርያቸው ዲሞክራሲ ሊያመጣ የሚችል አይደለም። ይሄንን አውቆ የአሜሪካ መንግስት ሀሳቡን መቀየር አለበት፣ ዳይሬክሽኑ መቀየር አለበት፣ ከህዝቡ ጋር መቆም አለበት። ዲሞክራሲ በዛ ሀገር ውስጥ እንድኖር ነጻነት፣ ፍትህ፣ ርትዕ በዛ ሀገር ውስጥ እንድኖር ያንን መንግስት እንዲሄድ የማድረግናው ከህዝቡ ጎን የመቆም ግዴታ እንዳለበት ለማሳወቅ ነው የመጣ ነው። አቶ ፊጣ ሞቴ የተባሉ ከሂውስተን ቴክሳስ የመጡ ሌላ ተሳታፊ ለኢትዮጵያ መንግስት በዜጎች ላይ እያደረሰ ያለው የመብት ጥሰት ሙሉ መረጃ እንደሚደርሳቸው ገልጸው፣ አሁን መንግስት ለዋሽ ቢል እንኳን ቴክኖሎጂው የማያስዋሽበት ደረጃ ደርሷል ብለዋል። የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያውያን በመረጃ ላይ ያልተመሰረቱና የኢትዮጵያን እድገት የማይፈልጉ ናቸው በሚል እንደሚከስ ጠቅሼ ጠይቄያቸው ነበር። ኢትዮጵያ ለዛ ለአሁን ለሚገዛው መንግስት ከአምላክ በኃላፊነት የተሰጠች አይደለችም። የህዝብ ተወካይ ከሆኑ መቶ በመቶ ደፍነን ያሸነፍነው ምርጫ እያሉ መቶ በመቶ በአንድ አመት በማይደርስበት ጊዜ ሪጀክት ሲሆኑ ይህ ምንድነው የሚያመለክተው? አንድ እንደገና፣ እኛ ደግሞ ከዛ ሀገር ወጣን እንጂ አገራችን ከውስጣችን አልወጣም። መብታችን ነው፣ ፉል ራይት አለን፣ ሙሉ መብት አለን። ለሀገራችን ለመሟገት ለህዝባችን ለሚገደለው መናገር ሙሉ መብት አለን። ማንም ለእነሱ የግል ኢትዮጵያ አሰጣቸው ሰጣቸው የሁላችንም አገር ናት። ስለዚህ ዲያስፖራ ብሎ ህዝቡን ለመለያየት እኛ ምን ጊዜ ተርፎን አይደለም። ስራችንን ጥለን ሰላማዊ ሰልፎተን በየጊዜው ምንጮሆ እዛ ላይ የሚደርሰው አትሮሲቲ ቤተሰቦቻችን አሉን። ይሄ ህዝብን ለመለየት 26 ዓመት የጠቀሙበት ሲስተም ነው። አይሰራም ከእንግዲህ በቅርቡ ለአሜሪካ ድምጽ ቃለምልልስ የሰጡት የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስ መንግስት በኢትዮጵያ ያለውን የሰብአዊ መብት ሁኔታ በተለይ በዜጎች ላይ የሚደረጉ ግድያዎችና ስርዓቶችን እንደሚያወግዝ ገልጸው ከኢትዮጵያ መንግስት ባለስልጣናት ጋርም ሁኔታዎች እንዲስተካከሉ እየተመካከሩ እንደሆኑ ተናግረዋል። ሆኖም እርዳታን በተመለከተ ግን በአጋርነት ለመስራት ዝግጁ መሆናቸውን ገልጸዋል። በሌላ በኩል የሩሲያ ዩናይትድ ስቴትስ ኮንግረስ በኢትዮጵያ ያለውን የሰብአዊ መብት ጥሰት አስመልክቶ ኤችአር አስራ ስድስት የሰብአዊ መብት ውሳኔ አስራ ስድስት የሚባል በንዑስ ኮሚቴው ማሳለፉ ይታወሳል።